the voice of America. በደቡብ ክልል ሼካ ዞን እና በአካባቢው የሚንቀሳቀስ ማንነቱ ያልታወቀ ቡድን እየፈጸመ ያለው ጥቃት ከፍተኛ የደህንነትና የሕልውና አደጋ እያስከተለ ነው ሲሉ ነዋሪዎች ለአካባቢው ባለስልጣናት ገልጠዋል። ሰሞኑም በቴፒ ከተማ በንግድ ስራ ላይ የተሰማሩ የአማራ ክልል ተወላጅ የሆኑ ወንድማማቾች የዚህ ቡድን ድርጊት እንደሆነ በሚጠረጠር አሰቃቂ ሁኔታ መገደላቸውና ቤተሰቦቻቸውና የከተማይቱ ነዋሪዎች ለአሜሪካ ድምፅ ገልጠዋል። የአዋሳው ዘጋቢያችን ዮናታን ዘብዲዎስ ተከታትሎታል። ሰሞኑን በቴፒ ከተማ በንግድ ስራ የተሰማሩ የአማራ ክልል ተወላጅ ወንድማማቾች በአካባቢው ጥቃት ያደርሳሉ በተባሉ ቡድን በአሰቃቂ ሁኔታ መገደላቸውን ቤተሰቦቻቸውና የከተማው ነዋሪዎች ለቪኦኤ ተናግሯል። ምንም ምንም ነገር የማያውቁ ሰርቶ ጥሮ ግሮ የሚበሉ ታናሽና ታላቅ እንግዲህ አስክሬና ተሰጭ ነው ጎጃም የሚገባው በጣም እጅግ በጣም የተገነን ነገር። በአሰቃቂ ሁኔታ ተገደለው የተባሉ ወንድማማቾች ታላቅ ወንድማቸው አሁን ተስፋ በመቁረጥ ስሜት ውስጥ መሆናቸውን ገልጠዋል። ማንነቱ የማይታወቅ ቡድን የሚፈጽመው ወንጀል ነው ያሉት የሟቾቹ ታላቅ ወንድም የሚደርስልን አካል አጥተናል ብሏል። ሁለቱንም ወንድሞች ድረሱልኝ የሚሉ ሲሉ የሚደርስ አካል የለም። የጸጥታ አይሉም ሁሉም ነገር ጸጥ የሰያለሽ ድረሱ ልኝ እያለ ሁለቱንም ወንድሞች አንተነህ እንየውና ጌትነት እንየው ቲቲ ሰላም ቀበሌ ነው የሚኖሩት። አንዳንድ ጊዜ ዝም ብሎ እየተደወለ ደህና ትንሽ እንቅስቃሴ ያለውን ይጠይቃሉ። የጸጥታ ኃይሉም አይደርስም መንግስትም ዝቅ ብሎ ሊሰጠው አልቻለም መፍትሄው ግን ማንነታቸው ያልታወቀ ማታ መጥተው አራት ሰዓት አካባቢ ላይ አርደዋቸው ሆኖ ጭካኔ በተሞላበት መንገድ የተገደሉ አንተነህ እንየውና ጌትነት እንየው የሚባሉ ሁለት ወንድማማቾች ከአማራ ክልል ጎጃም የውላ ከሚባል አካባቢ ወደ ቴፕ ከመጡበት ከ20 ሁለት ዓመተ ምህረት ጀምሮ ብዙ ሀብትና ንብረት ማፍራታቸውን የሚናገሩት የቤተሰብ አባል የሆኑት አቶ ሸፈራ ውላቄ አስክሬናቸውን ተቀብሎ ግብአተ ምህረታቸውን ፈጽሞ ሀዘን መቀመጣቸውን ተናግሯል። አስክሬኑ ወደ ዛ የገባው ቅዳሜ ዕለት ነው። ወደ ቤተሰብ የግት ማለት ነው። ከዛ የተገደሉት ደግሞ ሐሙስ ዕለት አራት ሰዓት ላይ እንደሆነ የተነገረን። ስድስት ሰዓት አስክሬኑ ተነሳ እና ወደ ትናንትና ቅዳሜ ዕለት እንደ ወደ ሰባት ሰዓት አካባቢ ሄደ። ገደሏቸው የሚባለው ደግሞ ገዛ አምጡ ብሎ እንደሆነ የተነገረ። ሌላ የከተማው ነዋሪ በከተማው ሰርክ ተመሳሳይ ወንጀሎች እንደሚፈጸሙ ተናግረው ከሳምንት በፊት ሌላ አንድ ወጣት በተመሳሳይ ሁኔታ ተገድሎ መገኘቱንም ገልጠዋል። የቴፒ ከተማ ከንቲባ አቶ ጢሞቶስ ሙሉ ግዴታ የከተማው አስተዳደር የከተማውን ጸጥታ እየመራ ካለው ጊዜያዊ ወታደራዊ እዝ ጋር በመሆን ወንጀለኞችን ለመያዝ ክትትል እያደረገ መሆኑ እያልኩ ያለሁት ወንጀሉ ተፈጽሟል። ከዛ በፊት ደግሞ ተመሳሳይ የሆኑ ወንጀሎች ተፈጽመው ነበረ። ምናልባት ይህን በጣም ለየት የሚያደርገው እኛም በጣም ያዘንበት ህዝቡም ያዘንበት ወንድማማች ናቸው። ከአንድ ቤተሰብ የወጡ ናቸው። ወጣት ባላፍት ናቸው ሰርተው በምንም አይነት ነገር ከሌላ ነገር ጋር የማይገናኙ ልጆች ናቸው። እኛም እንደ ከተማ አስተዳደር በጣም አዝነናል። በከተማ አስተዳደሩ ብቻ የምንመራም ስላልሆነ በኮማንድ ፖስት ያለ ጉዳይ ነው። እንደ ኮማንድ ፖስትም ሪፖርት አድርገን በጋራ ገንብተን የተለየ አርኪ ተቀጣይነት በዘላቂነት እንደዚህ አይነት ዳዎች የጋራ እንደመዋቅርም እንደ ኮማንድ ፖስትም ትክክል እየተደረገ ነው። በደቡብ ክልል ሸካ ዞን ና በአካባቢ በተለይም በቴፒ ከተማ ሲቪሎች እንደሚገደሉ ና ገዳዮቻቸውም እንደማይጠየቁ ነው የአካባቢ ነዋሪዎች ለቪኦኤ የተናገሩት። ይደርስብናል ብሎ ከሚያስቡት ጥቃት የተነሳ ለደህንነታቸው ሲባል ማንነታቸው እንዳይገለጥ የጠየቁኝ እነዚህ ነዋሪዎች በከፍተኛ የደህንነትና የጸጥታ ስጋት ውስጥ መሆናቸውን፣ ዋስትናም እንደሌላቸው ገልጠዋል። ጊዜው ግብያ በየጊዜው አስገድሎ መድፈር ምን ማለት ነው? ይህ መንግስት አለ ይባላል ለመናገር ወደ መንግስትን እጅ ጠምዝዛ ይህንን ያክል ህዝብ በየቀኑ ይህን ያክል ሰው የሞት እየተሰቃየ ከቤቱ እንዳይወጣ መኪና እንዳይንቀሳቀስ ቢቆጠር እኮ አስራ ሁለት አይበልጡም ሽፍቶቹ የሚዳመ የለኝ። ምክንያቱም አስራ ሁለት ቀበለና ቀበለዋ እንደዚህ ችግር የምትፈጥረው አስራ ሁለት ቀበለና ለአስራ ሁለት ቀበለ ይህን ያክል አገር የሚመራ መንግስት እንዴት ነው ዛሬ ህዝቡ እንድተሰቃይቶ በሶስት መቶ ና አራት መቶ ሺህ የሚቆጠረ ህዝብ ዛሬ ከቤቱ እንዳይወጣ መኪና እንዳይንቀሳቀስ ትራንስፖርት ምን ማንኛውም ነገር ቢሮ እንዳይከፈት ሲልሙት በጣም ከፍተኛ ችግር ውስጥ ነው ያለው። እንግዲህ ያነ የተፈናቀልን ሰዎችም ሆ ሜዳ ላይ ነው ያለ። ነዋሪዎች እንደሚሉት የቴፒ ከተማና የአካባቢ ሰላም የጠፋው በሀገሪቱ መጣ ከሚባለው ለውጥ ማግስት ለዘመናት ተዳፍነው የነበሩ የህዝብ ፍላጎቶች መፈንዳታቸውና በርካታ የመፍት ጥያቄዎች ፈንቅሎ መውጣታቸውን ተከትሎ መሆኑን ነው ጥያቄ ተገቢ መልስ ማግኘት እያለበት ተገቢ ጥያቄ እንደሆነ ደግሞ የክልሉ የደሄድን ሊቀመንበር ራሱ መጣ በቦታው ላይ አይታ ህዝብን ሲጠይቅ ህዝብ የራሳችን ጥያቄ ነው ብሎ ያመነበት ነው። ጥያቄው ሕገ መንግስታዊ ጥያቄ ነው፣ ሕገ መንግስታዊ መልስ ይሰጣል። የሕዝብን አንድነት ጠብቁ ተብሎ በየደረጃው የተላኩ ሰዎች ተመልሶ ነበሩ። እነዚህ ሰዎች ሂዶ አቤቱታን ያቀረቡ ሰዎች እንኳን እንዴት እናንተ ትሄዳላችሁ ተብሎ ዛሬ ታፍነው በየቦታው ታስሮ ነው ያሉ። ሰውም እየተገደለ ነው ያለ። ከተማውም እንዳልሆነ ነው ዛሬ ተዘጋግቶ ነው ያለ። ዛሬ ትምህርት ቤት አሁን ዝግ ነው። ትምህርት ቤት ተዘግቶ ነው ያለ። ተማሪ አይማርም። መንግስት መስሪያ ቤት እንደዚህ ነው። ከወራት በፊት መረጋጋቱ ተነግሮ የነበረው የቴፒ ከተማ ቀውስ ዳግም አገርሽቶ የብዙዎችን ህይወት የቀጠፈ ሲሆን ዜጎች የተረጋጋ ኑሮ መምራት አለመቻላቸውም ተናግሯል። ከተመዘገበው ሞት፣ የአካል ጉዳትና የንብረት ውድመት በተጨማሪ ከዚህ በፊት ተፈናቅለው ከቀያቸውና ከቤታቸው ውጭ የሚገኙ የተፈናቀሉ ዜጎች አሁንም በችግር ውስጥ ናቸው ነው የተባለው። ከበዓለ ጥምቀት ማግስት ጀምሮ ወትሮም ደፍርሶ ሰነበተው የቴፒ ከተማ አሁንም መደበኛ እንቅስቃሴው ተገድቧል። በደቡብ ክልል የጸጥታው ዘርፍ በጊዜያዊ ወታደራዊ እዝ እንዲመራ ከታወጀ ወራትን ያስቆጠረ ቢሆንም እንድነተፍ ያሉ አንዳንድ ቦታዎች ግን አሁንም ሰላም አለመመለሱና ዜጎች ላይ ጥቃት የደረሰ መሆኑ ተደጋግሞ ይደመጣል። የክልሉን ሰላምና ጸጥታ ቢሮ ሀሳብ ለማካተት ጥረት ብናደርግም አልተሳካልንም። ሳገኛቸው የሚመለስበት ይሆናል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሀዋሳም